うん。 ሐኪሞን ይጠይቁ ለምሽቱ በልማድ ቃር በመባል በሚታወቀው የህመም ስሜት ምንነትና ህክምና ዙሪያ ከፕሮግራሙ ተከታታዮች በደረሱን ጥያቄዎች መነሻነት የተሰናዳ ቅንብር ነው ይዞ የቀረበው ሙያዊ ትንታኔውን የሚሰጡን ዶክተር እንዳለ ካሳ በአዲስ አበባ ዩኒቨርሲቲ የህክምና ትምህርት ቤት የውስጥ ደዌ ይና የጨጓራና የጉበት በሽታዎች አማካሪ ሀኪም ናቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር እንዳለን ያወያያቸው የቃለ ምልልሱን የመጀመሪያ ክፍል ይዞ ቀርቧል። ዶክተር እንዳለ ከመሠረታዊ ጥያቄ እንነሳ። ለመሆኑ ቃር ምንድን ነው? ከደረት በስተጀርባ በኩል የሚያቃጥል ስሜት፣ ከጨጓራ ወደ ላይ የሚፈላ እንደ እሳት የሚያቃጥል ስሜት ነው። ብዙ ጊዜ ምግብ ከተበላ በኋላ የሚከሰት ነገር ነው። ሳይበላም ይሄ ጉዳይ ሊኖር ይችላል። ብዙ ጊዜ ከልብ ሕመም ጋራም የሚጋጭበት ሁኔታ አለ። ስለዚህ አንዳንድ ሰዎች ልቤን አሞኛል ነው የሚሉት፣ አንዳንድ ሰዎች ቃር አለብኝ ነው የሚሉት። በአጠቃላይ የሚያቃጥል ከጨጓራ ወደ ላይ የሚሰላ ስሜት ነው። ብዙ ጊዜ ጎንበስ ሲባል ወይም ደግሞ ሲተኛ የበለጠ የዛ አይነት ስሜት ይከሰታል። አንዳንድ ጊዜ የሚያቃጥሉ ምግቦችም እንደ በርበሬ ወይም ቅመማ ቅመም ያለባቸው ምግቦችም ለዚህ ጉዳይ ምክንያት ይሆናሉ። መጠጥም አንዳንድ ጊዜ ችግር ሊያስከትል የሚችልበት ሁኔታ አለ። መልካም። ቃር አሳሳቢ የሚሆነው መቼ ነው? አንድ ሰው በምን አይነት ደረጃ ስሜት ሲሰማው ነው ሐኪም ማየት ያለበት የሚያቃጥለው ስሜት እንዲያልፍ ከመጠበቅ ባሻገር መሄድ ያለባቸው መቼ ይሆን? እንግዲህ አብዛኛው የዓለም ሕዝብ በተለይም ደግሞ ቅመማ ቅመም ያለበትን ምግብ የሚጠቀሙ ሰዎች የኮመጠጠ ምግብም እንደዚሁ የሚጠቀሙ ሰዎች አልፎ አልፎ ይሄ ስሜት ሊኖራቸው ይችላል። ግን ይሄ ስሜት ደጋግሞ ከተከሰተ ቢያንስ በሳምንት ውስጥ ሶስት ቀን የሚከሰት ከሆነ እና ለረጅም ጊዜ የሚቆይ ከሆነ ረጅም ጊዜ ስንል እንግዲህ ከአንድ ወር እስከ ሶስት ወር ባለው ጊዜ እየደጋገመ የሚከሰት ከሆነ ሐኪም ማማከሩ አስፈላጊ ይሆናል። ዶክተር እንዳለ ቀደም ብሎ የተበላ ነገር ወደ ላይ የሚያመጣ ስሜት ድረስ የሚወስደው ከጨጓራ አሲድ መመለስ ጋርም ተያይዘው የሚታይበታል እና ምንድን ነው ህመም የማቃጠሉን የመቆጥቆጡን ስሜት የሚፈጥረው ከቅመሞች ባሻገር የሚያቃጥሉ የምግብ አይነቶች በብዛት የሚመገብ ባህል ውስጥ ነው ያለ ነው ና ከምግብ ጋር የተያያዘውን ምናልባት ብዙዎች ይረዱት ይሆናል ነገር ግን ከሰውነት የሚመነጭ አሲድ ነክ ሁኔታ ያን ይከስታል የሚባለው የቱን ያህል ተጨባጭነት አለው እንዴት ይፈጠራል። ያ ያ የማቃጠል ስሜት። በእርግጥ እንግዲህ የቃር ሁኔታ የሚፈጠረው ምግብ ተበልቶ ጨጓራ ውስጥ ካረፈ በኋላ ከአሲድ ጋር ይደባለቃል። አንዳንድ ጊዜም ደግሞ ምግብም ሳይበላ ጨጓራ ውስጥ አሲድ ልግል ይኖራል። ብዙ ጊዜ በተለይ ደግሞ ሰውነታቸው ወፈር ያለ ሰዎች፣ ቦርጫሞች ጨጓራ ላይ ተጽዕኖ ስለሚያመጣ ቦርጩ በጨጓራ እና በምግብ መዋጫ ቱቦ መካከል የሚገኝ የሚዘጋና የሚከፈት ምግብ ስንበላና ሳንበላ የሚከፈት እና የሚዘጋ እንደ በር ነው ብለን እንኳን ባንልም፣ ነገር ግን እንደ መቋጠሪያ አይነት የሚከፈታለ ምግብ ስንበላ ጨጓራ ውስጥ ይገባል። ከዛ በኋላ ይዘጋል እና ያ ነገር በተለያዩ ምክንያቶች የሚደክምበት ሁኔታ ይፈጠራል። ቅድም እንዳልኩት ቦርጫ አንዱ ነገር ነው እና የተለያዩ አይነት ስራዎች፣ ለምሳሌ የሆድ ስፖርትን ቢሆን ተበልቶ የሆድ ስፖርት ቢሰራ ያ የሚከላከለው ነገር የመከፈት እድል ስለሚያጋጥመው የተበላው ምግብ አሲዱም፣ አንዳንድ ጊዜ ሀሞትም ከትንሹ አንጀት ወደ ጨጓራ ይመጣል። አሲድ ጨጓራ ውስጥ ነው የሚመነጨው። እነዚህ ነገሮች ወደ ምግብ መዋጫ ቱቦው ሲመላለሱ በተለይ ደግሞ ይሄ በድግግሞሽ የሚሆን ከሆነ ምግብ መዋጫ ቱቦውን ያቆስለዋል፣ ያስቆጠዋል። እና ይሄ ሁኔታ እንግዲህ የመቁፈል ነገርን ስለሚፈጥር ህመሙ ከዛ የመነጨ ነው እና በነርቮች አማካኝነት ይተላለፍ እና ማንኛውም ሰው ይህንን የቃር ስሜት እንዲኖረው ያደርጋል ማለት ነው። መልካም ቃር በጊዜያዊነት ቀደም ብለው ከገለጿቸው የህመም ስሜቱን ሊፈጥሩ የሚችሉ ከምግብ በኋላ በተንጋለሉ ጊዜ፣ ቅድም እንዳሉት ከፍተኛ የሰውነት ክብደት ኖሮ በዚያ ላይ እንቅስቃሴም ሲታከልበት ሊፈጠር የሚችለው ወዲያው ከምግብ በኋላ የሚደረግ እንቅስቃሴ፣ ከገለጡት ውጪ በሌሎች አሳሳቢ የህመም ሁኔታዎችም ያ ስሜት ሊመጣ ይችል ሊሆን ተመሳሳይ ስሜትስ የሚፈጥሩ ነገር ግን ቃር ያልሆኑ የህመም አይነቶች ይኖሩ? ቃር ስሜት ከጨጓራ ቅድም እንደገለጽኩት አሲድ ወደ ምግብ መዋጫ ቱቦ ሲመለስ የሚፈጠር ነገር ነው። ጨጓራ ውስጥ አሲድ ሲኖር፣ ሁልጊዜም ይኖራል፣ የሚመነጨውም ከዛ ነው። ምግብ ለመፍጨትና ለተለያዩ ጉዳዮች ይጠቅማል። ጨጓራ ውስጥ ሲሆን ጨጓራ ላይ ጉዳት አያስከትልም፣ ምክንያቱም ጨጓራ የሚከላከልበት ሁኔታዎች አሉ። ነገር ግን ምግብ መዋጫ ቱቦ እንደ ጨጓራ መከላከያ የለው። ስለዚህ የአሲዱ በተደጋጋሚ ወደዛ ሲመጣ ይልጠውና የመቁሰል ነገርን ያመጣል። ያ ነገር ደግሞ ለረጅም ጊዜ ሲቆይም ወደ ካንሰርነት የመቀየር የመጥበብ ነገርም ያወጥ ያመጣል። ምግብ ለማዋጥም ያስቸግራል። ስለዚህ ቃር ብለን የምንጠራው ነገር ለዚህ በሽታ ልዩና መግለጫ ምልክቱ ነው። እንደውም የምርመራው ነገር ኢንዶስኮፒ ወይም ደግሞ የራጅ ምርመራም ከመደረጉ በፊት የቃር ስሜቶችን በክራይቴሪያነት በመውሰድ በመለኪያነት በመውሰድ የምግብ መዋጫ ቱቦው ችግር ደርሶበታል ብሎ ለማለትና ሕክምና ለማዘዝም በሚያስችል ሁኔታ የቃር ምልክት በጣም ልዩ ምልክት ነው ለዚህ ጉዳይ። ነገር ግን አንዳንድ የተለያዩ ቁስሎች በተለያየ የቫይረስ ኢንፌክሽን ምክንያት በሚኖርበት ጊዜ ምግብ ቃር ሳይሆን ህመም ሊኖር ይችላል። ምግብ በሚዋጥበት ጊዜ ግን እሱ ቃር ነው አንለውም። ከምግብ መዋጥ ጋር የተያያዘ ህመም ነው የሚፈጠረው። ነገር ግን ቅድም እንደገለጽኩት ከቃሩ ባሻገር መዋጥ አንድ ሰው ከተቸገረ ያ የቃሩ የሚያመጣው ችግር በምግብ መዋጫ ቱቦ ውስጥ ወደ መጥበብ ይሄዳል ብያለሁ። እና ቃርና ምግብ የመዋጥ ችግር ከተከሰተ ጥበት መቷል ለማለት ያስችላል። ጥበቱ እንግዲህ በካንሰር ምክንያት ሊሆን ይችላል፣ ወይንም ደግሞ ካንሰር ባልሆነ ሁኔታ የተላጠው አቅፍ ሁኔታ እንደ ልብ ስለማይዘረጋ እና ስለማይከፈት እርስ በርሱ የመያያዝ ነገር ስለሚያመጣ ምግብ ለማዋጥ አስቸጋሪ የሚሆንበት ሁኔታ አለ። አሉላ እንግዳህ ዶክተር እንዳለ ካሳን በጣም ነው የምናመሰግናቸው። በጣም ጥሩ የሆኑ በርካታ መረጃዎች ነው የሰጡን። የሌሎችም ህመሞች ምልክት እንደሆነም የሚሰማ ነገር አለና በዚያም ላይ እናተኩር። ቆንጂት፣ ትክክል ብለሻል። ዶክተር እንዳለ እንደጠቀሱት በዋናነት ቃር ቀላል የሚመስል የህመም አይነት ነው። ነገር ግን ስር ሊሰድ ይችላል። አንድ ዜና ነው ይህን የቀሰቀሰው። ቆንጂት፣ ከህመሙ ምንነት ሌላ ለዚሁ ቃር ይወሰድ የነበረ ታዋቂ መድኃኒት ካንሰር ቀስቃሽ ነው የሚል ሳይንሳዊ ጥናት ወጥቷል። ስለሱም ስለ ሌሎች የህክምና አማራጮችም በሚቀጥለው የሀኪሞን ይጠይቁ ጠብቁ። የዛሬውን ግን በዚሁ አበቃ ነው።